የዩጋንዳ ፖሊሶች በቅርቡ በተቃዋሚ አባላት ላይ የወሰዱት እርምጃ ህገ መንግስቱን የተከተለ ነው ሲሉ የሀገሪቱ የአገር ውስጥ ጉዳዮች ሚኒስትር ዴኤታ ተከላክለዋል። የቪኦኤው ጄምስ ባቲ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች። ከተቃዋሚ አባላቱ መካከል አንዳንዶቹ ትዕዛዝ አንቀበል በማለታቸው እንጂ ፖሊስ ከልክ ያለፈ ኃይል አልተጠቀመም በማለት ይሟገታሉ ሚኒስትር ደኤታው ጄምስ ባባ ዩጋንዳ እንደ ኤሮፓውያን አቆጣጠር በመጪው የካቲት 16 ፕሬዝደንታዊና ምክር ቤታዊ ምርጫዎች ታካሂዳለች። ለ30 ዓመታት ያህል ስልጣን ላይ የቆዩት ፕሬዝደንት ዮዌሪ ሙሴቪኒም እንደገና ለመመረጥ ይወዳደራሉ። በቅርቡ ታዲያ ፖሊስ የተቃዋሚው የዲሞክራሲያዊ ለውጥ መድረክ መሪ ኪዛ ቢሴጂ ከዋና ከተማዋ ውጪ ሊያደርጉ የነበረውን ህዝባዊ ስብሰባ ለመከልከል በወሰደው እርምጃ የፓርቲው አመራር አባል የሆኑት ፋቱማ ዜና አባሊናቦ ልብሳቸው ከላያቸው ተገፎ ራቁታቸውን በቴሌቪዥን ታይተዋል። የአገር አስተዳደር ሚኒስትር ዴኤታው ጄምስ ባባ ግን እሳቸው ራሳቸው ልብሳቸውን አውልቀው ሲያበቁ ፖሊስ አወለቀብኝ ብለው ይወነጅላሉ። እንዲያውም የተቃዋሚ ፓርቲዎች በተለይም የኤፍዲሲ ደጋፊዎች እርቃናቸውን መቆም ለፖለቲካ የመጠቀም አዲስ ስልት ጀምረዋል ሲሉ ወንጅለዋል። ራሳቸው ተቃዋሚ አባሏና የሴቶች የሰብአዊ መብቶች ቡድን አባሎች በጽህፈት ቤት የተቀብዬ አነጋግሬ ያለሁ የሆነውን አሳይተናቸዋል። ልብሳቸውን ራሳቸው እንዳወለቁ በግልጽ ነው የሚታየው። ግን የለም፣ ፖሊስ ነው ልብሴን የገፈፈው በማለት አጥብቀው በመሟገታቸው ጉዳዩን የሚመረምር ፖሊሶች ሳይሆኑ የሴቶች ድርጅቶች አባላት ያሉበት ኮሚሽን አቋቁም ያለው ሲሉ ባለስልጣኑ አስረድተዋል። ሂዩማን ራይትስ ዋች እንደሚለው የዩጋንዳ ፖሊስ በቅርብ ዓመታት በሚከተለው የህግና ስርዓት ማስከበር አሰራር ከባድ የሰብአዊ መብት ረገጣ እየተፈጸመ ነው። ፖሊስ ብሔራዊ የምርጫ ኮሚሽኑ የወሰነልንን ህግና ደንብ ከማስከበር በስተቀር ያጠፋ ነው የለም በማለት ይከራከራል።